የሱዳን መንግስት በሰላማዊ ሰልፈኞች ላይ እያካሄደ ነው የተባለውን ከመጠን ያለፈ ኃይል እርምጃ እንዲያቆም የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባሽለት ጠይቀዋል። ሊዛ ሽላይን ከጀኔቫ ያጠናቀረችው ዘገባ አለ። ሰለሞን አባተ ያቀርበዋል። ሱዳን ውስጥ ከተከሰተው የነዳጅ እጥረትና የዳቦ ዋጋ ድንገት መናር ጋር ተያይዞ የተቀሰቀሰው የሕዝብ ቁጣና ሰልፍ ወደ አንድ ወር እየሆነው ነው። ይህ ቁጣ ወደ ፖለቲካ እንቅስቃሴነት አድጎ ተቃዋሚዎቹ አሁን እያነሱ ያሉት ጥያቄ ሀገሪቱን ላለፉት ሰላሳ ዓመታት የገዙት ፕሬዚደንት ኦማር ሐሰን አልበሽር ስልጣን እንዲለቁና እጅግ ነቅዟል የሚሉት መንግስታቸው እንዲቀየር ነው። በሌላ በኩል ግን መንግስቱ እየሰጠ ያለው ምላሽ ሁኔታዎቹን ከማባባስ አልፎ የፈየደው ቁም ነገር የለም ሲሉ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቃል አቀባይ ራቪና ሻምዳሳኒ የድርጅቱን ቅሬታ አመልክተዋል። የጸጥታ ኃይሎቹ በሰላማዊ ሰልፈኞቹ ላይ አስለቃሽ ጋዝና ጥይትም በቀጥታ እየተኮሱ መሆናቸውን ብዛት ያላቸው እማኞች መናገራቸው ተዘግቧል። ጥይት ሰልፈኞች ላይ መተኮስን ጨምሮ ማንኛውም ከመጠን ያለፈ ኃይልን የመጠቀም አቤቱታ ምርመራ እንደሚካሄድበት ለማረጋገጥ መንግስቱን እየጠየቅነን፣ ተቃዋሚዎችን ለማፈን ከመሞከር ይልቅ ወደ ንግግር እንዲገባም እናሳስባለን። በተቃውሞዎቹ ወቅት ሀያ አራት ሰው መገደሉን የሱዳን መንግስት አረጋግጧል። የመንግስታቱ ድርጅት ግን ቁጥሩ በእጥፍ ያሻቀበ ስለመሆኑ ከሚታመኑ ምንጮች የያዝኩት መረጃ አለኝ እያለ ነው። እስካለፈው ታኅሳስ 28 በነበሩት ቀናት ውስጥ ጋዜጠኞችን፣ የተቃውሞ መሪዎችንና የሲቪል ማኅበረሰብ አባላትን ጨምሮ ቢያንስ 816 ሰው መታሰሩን የሱዳን ባለሥልጣናት ተናግረዋል። መንግስቱ እየወሰዳቸው ያሉት እነዚህ እርምጃዎች ህዝቡን ከሰላማዊ ሰልፎቹ እንዳላስቀሩት የጠቆሙት ሻም ደሳኒ ይልቅ ቁጥራቸው በበዛ የሱዳን ከተሞች ተቃውሞው እየተዛመተ መሆኑን አመልክተዋል። እንቅስቃሴዎቹ እየተደራጁና እየተመሩ ያሉት በሐኪሞች፣ በህግ ባለሙያዎች፣ በጋዜጠኞች ማኅበራት መሆኑንና እስካሁንም ከመንግስቱ በኩል ወደ ውይይት የመግባት አዝማሚያ እንደማይታይ ጠቁመዋል። ይልቅ እያየን ያለነው የጸጥታ ኃይሎች ጸረ መንግስት ሰልፎችን በመበተል ላይ ሲሰማሩ፣ በሌላ በኩል ደግሞ ፕሬዚዳንቱ በደጋፊዎቻቸው ሰልፎች ላይ እየተሳተፉ መሆናቸውን ነው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌ ከሱዳን ባለስልጣናት ጋር እየተገናኙ መሆናቸውንና ዓለም አቀፍ ግዴታዎቻቸውን በሚያስከብር ሁኔታ እንዲንቀሳቀሱ የሚያግዝ የሰብአዊ መብቶች ቡድን ለመላክ መጠየቃቸውን ሻም ዳሳኔ አመልክተው መልስ እየጠበቁ መሆናቸውን ገልጸዋል።